ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በወርሃ ፌብርዋሪ 16 የካቲት 8 39 የደቡብ ምስራቅ እስያ ዝርያ ያላቸው ህንዳውያንና ፓኪስታውያን ከኢንዶኔዥያ በጀልባ ቀዝፈው የአውስትሬልያን የባሕር ድንበር ተሻግረው ስማ በብዙሃን መገናኛ ጎልቶ ተሰምቶ ከማታውቀው ትንሽየዋ ቢግሊቢያይ ዘለቁ። ከባህር ጠረፍ እስከ ከተማይቱ ያለውን በብርቱ ፈታኝ ቆላማ ስፍራ ያቋረጡት በእግር ጉዞ ነው። በጉዞውም መድከም ብቻ ሳይሆን አካላቸው በወበቅና በቆንጥር ተጎርቶና ቆስሎ ነበር። የአካባቢው ፖሊስ እስከሚመጣና ሲልም ለአውስትሬልያ የድንበር ጥበቃ ተላልፈው እስኪሰጡ ድረስ የቀየዋ ነዋሪዎች የሆኑት ነባር ዜጎች ውሃ መጠጥና መጠለያ ቸረው ተንከባክበዋቸዋል። ግና የጀልባ ሰዎች በሚል ተቀጽላ በመገናኛ ብዙኃን ግንባር ቀደም ዜና ሆነው መቅረባቸው የሞቀ የፓርላማ ክርክር በተቃዋሚ ቡድኑና በመንግሥት መካከል አስከትሏል። የስደተኞች መብቶች ተቆርቋሪዎችም ከጥገኝነት ጠያቂዎች ወገን ሆነው በተቃራኒው አውስትሬልያ ወዳቋቋመችው የናሩ እገታ ማዕከል እንዳይላኩ ድምፃቸውን አጉልተው አሰምተዋል። ሆኖም የፌዴራል መንግሥቱ የተቃዋሚ ቡድኑን የፖለቲካ ትኩሳት ለማብረድና ቀደም ሲል ተቀርጾ ያለውን የአውስትሬልያ ድንበር ጥበቃ ፖሊሲ ለመተግበር ፈጥኖ ሠላሳ ዘጠኙን ከኢንዶኔዥያ በጀልባ ቀዝፈው ወደ አውስትሬልያ የዘለቁትን ግለሰቦች ወደ ናሩ እገታ ማዕከል ላከ። እሰጥ አገባውና ውሳኔው አስከፊ ትውስታዎቻቸውን ከቀሰቀሱባቸው የቀድሞ የናሩ ማዕከል ታጋቾች መካከል ኢትዮጵያዊቷ ቤተልሔም ጥበቡ ትገኝበታለች እንደ ሠላሳ ዘጠኙ ግለሰቦች ሁሉ ቤተልሔም ወደ አውስትራሊያ የዘለቀችው በጀልባ ከኢንዶኔዥያ ተነስታ ነው። ናሮ እገታ ማዕከልም ለሁለት ዓመታት ታግታ ቆይታለች። ሰሞነኛው የሆነው የፓርላማ እሰጥ አገባና የናሮ እገታ ማዕከል ብሔራዊ የመከራከሪያ ነጥብ መሆኑ የቀድሞ የናሮ ሕይወቷን አግዝፎና አስታውሶ ስሜቷን እንደምን እንዳወከች የገለጠችው እንዲህ ነው። በጣም አመሰግናለሁ። ከሶስት ቀን በፊት ዜና ላይ ገና ሳይ በጣም ነው የደነገጥኩት። በጣም ልብ ይሰብራል። ለምን ብትል ሰዎቹ ወይም ስደተኞቹ እዛ ቦታ ላይ ሲወሰዱ እኔን እነሱ ላይ ሳልኩኝ እና ትንሽዬ የሚያደናግር ነገር አለው። ገና ምንም ነገር ሳታቅ ቋንቋውንም ሳታ ወዴት እንደምትሄድም ሳታቅ ናሩ ማለት እስር ቤት ነው። ለኑሮ እንኳን የማይመች ቦታ ነው። ሳየው በጣም ልቤ ተሰበረ። የረሳሁትን ትሮማ እና ስቃይ ታወሰኝ። ገና እነሱን ሳያቸው እኔ ሰውነቴን ወረረኝ። በቃ እድለኛ አይደሉም እዛ ቦታ ላይ ለመወሰዳቸው። መወሰድም የለባቸውም ለምን ብትል እንደኛ ኤክስፒሪንስ እንደ እኔ ኤክስፒሪንስ እዛ ያለው ስደተኞች ሞተዋል። ስደተኞች ራሳቸውን አጥፍተዋል። ስደተኞች በጣም ተጎድተዋል ከህፃናት ጀምሮ ማለት ነው። እና ያ ናሩ ለማንም ለመኖርም ለመቀመጥም የማይመች ቦታ ነው። በጣም ልባችን ተሰብሯል። ለምን ብትል የዛሬ ዓመት እንደተዘጋ ነበር የተነገረን። ትንሽ አእምሯችን አርፎ ነበር። አሁን መከፈቱና እንደገና ሌላ ስደተኞችም እዛ መወሰዳቸው በጣም ልብ የሚሰብር ነው። ሁላችንም ዜናውን ስንሰማ በጣም ነው ያዘን። ነው ለእኔ ጭንቀት ነው የለቀቀብኝ። በጣም ጭንቀት ለቀቀብኝ። የረሳሁትን ሁላ ደግሜ እንዳስታውስ አድርገኝ። የተሻለኝን እንደገና አሳመመኝ። እና በጣም ነው ያዘን። ነው መንግስት ይሄን ነገር ማድረግ አልነበረበትም። እነዚህ ሰዎች ወይ ስደተኞች ሰላም እንፈልገው ነው የመጡት። ሰላም ያልሆነ ቦታ ደግሞ መውሰድ ሕልማቸውንም ጤናቸው ላይም ጉዳት ያመጣል። በጣም ጤናችን ላይ ብዙ ጉዳት አምጥቷል። በተለይ የአይምሮ ጉዳት፣ እንደገና የአካል ጉዳትም አለው። ተስፋ መቁረጥ አለ፣ መታመም አለ፣ እንቅልፍ ማጣት አለ። ስቃዩ ራሱ እኔ ዛሬ ቀኑ ሙሉ ማላወራው ነገር ነው፣ ሰዓቶች አይኖሩኝም። እና ትክክለኛ ውሳኔ አይደለም ነው የምለው። ሁላችንም ከናሮ የመጣ ነው ተመልሰን፣ የዳነውን ቁስላችንን በእንጨት እንደገረፉን ነው የሚሰማን። መሆንም አልነበረበትም። በጣም አዝኛለሁ በእኔ በኩል። የነሩ ህይወት ምን ይመስል ነበር? በርግጥ ባለፈው ስንነጋገር ይህንኑ አንስተሻል። በድጋሚ አሁን ለሚያሉ አድማጮች ለማስረዳት ገታ ማዕከል ውስጥ ያለውን ሁኔታ ልብ እንዲሉት ለማድረግ የእገታ ማዕከል ኑሮው ምን ይመስል ነበር? የመንፈስ ጭንቀት፣ የስሜት ጉዳት፣ የልብ ስብራት ያስከትላል የሚሉ አታዮችን ሰንዝረሻልና ምን ይመስላል ህይወቱ? ናሩ ስንሄድ መጀመሪያ እኛ እንደተነገረን አይደለም። ጥሩ ቦታ ነው ለፕሮሴስ ተብለን የተነገረን፣ ግን በቦታው ስንደርስ ሙቀቱና የአይላንዷ ማነስ በጣም አስደንግጦናል። ኑሮ በጣም ይከብዳል። ድንኳን ውስጥ ነበር የምንኖረው። አስራ አምስት ወር ሙሉ ድንኳን ውስጥ ሆኛለሁ። ለዛውም በር የሌለው ሴፍቲ የሌለው ሻወር ራሱ ስንወስድ ሁለት ደቂቃ ነበር። ከሁለት ደቂቃ በኋላ ይዘጉብን ነበር። ኤርኮን የለውም። ድንኳን ውስጥ መኖር ማለት ይከብዳል። በዛ ሙቀት እንደገና የሕክምና ዶክተሮች እንደፈለግ አታገኝም። ኢንተርፕሬተር እንኳን በየቋንቋው የማናገኝበት ጊዜ ነበረ። ትምህርት እንደምትለው ትምህርት ራሱ የመማሪያ ቦታውም የለውም እና ላይፉ በጣም ይከብዳል። ለእኔ በጣም ከብዶ ነበር ድንኳን ውስጥ ኖሮ ተስፋ ቢስነቱ። እንደገና የምትፈልገውን ነገር እንኳን በቋንቋ እንኳን መጽሐፍ ቅዱስ የማታገኝበት ነው እና ከአለም የራቀ ቦታ ነው ኑሮው ለመኖር ወይም ሰርቫይቭ ለማድረግ በጣም ይከብዳል፣ በጣም ይከብዳል እንዳልኩ ነው። ስልክ አታገኝም። ፋሚሊን የምታናገረው አስር ደቂቃ በአስር ቀን ነው የሚፈቀድልህ። ያችን አስር ደቂቃ ቤተሰብ ካላነሳ ሌላ አስር ቀን መጠበቅ አለብህ። ኢንተርኔት በሰዓት አንዴ በሳምንት ይፈቀድልን ነበር ሁሉ ኮኔክሽንም አይኖርም። ቲቪ ከዜና እንኳን የማታይበት ቦታ ነው። ለምን ድንኳኑ ስለሆነ ነገሮች አልተስተካከሉም። ልብስም እንደፈለክ የማታገኝበት ቦታ ነው። ፋሲሊቲዎች ብዙም የሉትም ነው የምለው። ያ ቦታ ሰውን ለማሰቃየት ሰውን ለማሰቃየት የተገነባ ድንኳኖች ወይም ሃይላንድ ነው በቃ እኛን ለማሰቃየት ወይ ሰው ልጅን ስቃይ ለማብዛት የተገነባ ነው። እኔ ሁለት ዓመት እዛ ተቀምጭ ያለው እንደ እግዚአብሔር ምሕረቱን የተረፍኩ የእኔ ጓደኞች ያልተረፉ ብዙዎች አሉ። በአእምሯቸው ተጎድተዋል። በብዙ ነገር የተጎዷሉ እና ለመኖር ይከብዳል። ለፕሮሰስ ራሱ አይሆንም ብዬ ነው የምገምተው። በዛም አልቆየሽም። ሌላ አሁንም ያለው ክርክር እንደዚሁ በአጀንዳነት ተገፍቶ በመንግስትና በተቃዋሚ በኩል ያለው ናሩ ውስጥ ያሉ በህመም ምክንያት ወደ ሜይንላንድ ወደ አውስትሬሊያ እንዲመጡ በማድረግና ባለማድረግ ላይ በተቃዋሚ ቡድን በኩል ያንን የመቃወም ሳቢዎች አሉ። በመንግስት በኩል ያንን ከግምት ውስጥ የማስገባት አታዮች አሉ። በዛው የተነሳ ነው ወደ አውስትራሊያም ለመግባት የቻልሹና ይሄም አሁን ሌላ የመከራከሪያ ሀሳብ ሆናል እና እዛ ሰዎች ካሉ ባለው ሁኔታው የአእምሮ ጤናም ሆነ በሌሎች ጉዳቶች ደርሶባቸው የታመሙ ሰዎች ወደ አውስትራሊያ የማምጣቱ ወይም ያለማምጣቱ ውሳኔ ምን ያህል ጎጂ ወይም ምን ያህል ጠቃሚ ነው? እንዳልኩ በተለይ እዛ ከታመም ብዙ ዶክተሮችም ወይም የምትፈልገው ነገሮች ስለማይገኙ ስደተኞችን ወደዚህ ቢያመጧቸው መልካም ነው ነው የምለው። ለአይምሮ ራሱ መልካም ነው። ለምን እዚህ ብዙ ፋሲሊቲ ታገኛለ፣ በምፈልገው ዶክተር ታገኛለ። እዛ ጥርስ ብትታመም የምትታከምበት ቦታ የለም። ለምን ናሩ በጣም ትንሽዬ ነች፣ በጣም ትንሽዬ በአንድ ሰዓት ወክ አድርገ የምጨርሳት ቦታ ነች። ለሰው ልጅ ከታመመ ራሱ ሄደ ለድንገተኛ የማደርስበት ቦታ ነው እና ሁሉም እዚህ በተለይ ሲታመሙም ሆነ ባይታመሙም ወደዚህ ወደ አውስትራሊያ ዲቴንሽን አለ ወደ ውስጥ ራሱ ቢገቡ፣ እኔ ሁሌም መንግስትን የምለው ለዛ ነው አትሊስት እናገኝበት አፖርቹኒቲዎች ወይም የምንማርበት ወይም የምንታከምበት ቦታ ቢያመጧቸው ጥሩ ነው ነው የምለው። ለምን እዛ በቆየ ቁጥር አይምሮህ ዳሜጅ እየሆነ ነው የሚመጣ። እንደገና ደግሞ ከዛ ወጥተ ወደዚህ ከቆየ አይምሮ አንዴ ዳሜጅ ከሆነ በኋላ ደግሞ ብትለቀቅ ራሱ ቶሎ አይለቅህም ያትሮማ እና በተቻለ መጠን ምንም ነገር ሳይሆኑ መንግስት ወደዚህ ቢያመጣቸው እንመርጣለን። እንደ ቀድሞ የናሩ ህገታ ማከል ገኝነት ጥያቄ አንቺ ብቻ ማደለሽም፣ ሌሎችም እንደዚሁ ከተለያዩ ሀገራት የመጡ ዜጎች አሁንም አውስትራሊያ ውስጥ ትገኛላችሁ። የእናንተስ ጉዳይ ከምን እልባት ላይ ደርሷል? ጉዳያችሁ ተፈጽሞ የአውስትራሊያ ነዋሪ ፈቃድነት ወይም ዜግነት አግኝታችኋል ወይስ አሁንም እንደዚሁ በንጥልጥል ላይ ያለ ገና ውሳኔ ያላገኘ በመቆየትና ባለመቆየት ላይ እርግጠኛ ሳትሆኑ ያኖራችሁ ነው ያላችሁት? ሁኔታችሁ ምን ላይ ይገኛል? ሁኔታችን አስር ዓመታችን እዚህ ሀገር ከመጣን ምንም ጥገኝነት አልተሰጠንም። ምንም የመማር ፍቃድ አንችልም። ቤተሰቦቻችንም ማየት አንችልም። የስድስት ወር ቪዛ ነው የሚሰጠን፣ በየስድስት ወሩ ማሳደስ አለብን። ትራቭል ራሱ ማድረግ የትም አትችልም። ለምን ብትል ናሩ ከሄድ ቻባ ነው የሚመታብህ። እዚህም ብትመጣ ትሰቃያለ አለ። ለምን ኦረዲ ከናሮ የመጣ ሰው ነው ተብሎ ቀይ ኤክስ ነው በቃ የሚደረግብህ። ሌላ ነገር እንዳታገኝ አፖርቹኒቲ ሁላ ይዘጋጋብሃል። ስራ ብቻ ነው የሚፈቀድልህ። ከዛ መጥተህ ራሱ እዚህ መንግሥት አይረዳህም። ኢንከም ራሱ አይኖርም። ራስህን ሂል ሰርተህ ራስህን አድን ነው የምትባለው። አስር አመት ቀልድ አይደለም። ከዛ አራት አመት እንግዲህ ታስሬ እንደገና ወጥቼ በራሴ እየሰራው እየኖርኩ ነው፣ ግን እስካሁን ድረስ ጥገኝነትም ሆነ ፐርማነንትን ምንም ነገር አልተሰጠንም። መማር አንችልም። ቤተሰብ ማየት አንችልም። ምንም ነገር ማድረግ አንችልም። ለምን ናሩ ከሄድክ ማለት ቀይ ቻባ ተመታብህ ነው። በቃ የትም ቦታ ብጠይቅ፣ አይ ከናሩ የመጣ ሰው ነው የሚባለው። ለዛ ነው ናሩ ሰው ባይወሰድ ወይ ስደተኛ ባይወሰድ ይመረጣል። ከዛ ራሱ እዚህ መጥተህ ትሰቃያለህ። ከናሩ የመጣ ሰው ነው ይባላል። ላይ ትምህርት ስትፈልግ ፈልግ አይፈቀድልን። ከናሩ ቪዛ ፈልጋለሁ፣ ፐርማነንት መሆን ፈልጋለሁ፣ እቤት መግዛት ፈልጋለሁ እየሰራው ነው። አይ ከናሩ የመጣ ሰው ምንም በቃ እንደሰው ሰው አንቆጠርም። እና ስቲል እስካሁን ድረስ መንግሥት ለእኛ ምንም ያደረገው ነገር የለም። እስካሁን እየተሰቃየን ነው። በቤተሰብ ናፍቆት አለ፣ የትምህርት ናፍቆት አለ። ራሳችን መለወጥ እንፈልጋለን። ከስቃዩ የበለጠ እስካሁን አሁን አሁን ባለንበት ሁኔታ የባሰ እያሰቃየን ነው። ለምን ናሩ የምትባለዋ ቦታ ብቻ ደርሰን ስለመጣን ማለት ነው። ከዛ ራሱ መተዚ ትሪት አያደርጉም በደምብ። እና የእኛ ጉዳይ ምንም የተለወጠ ነገር የለም። ወይዘሪት ቤትልሄም ጥበቡ የቀድሞው የናሩ እገታ ማዕከል የጥገኝነት ጠያቂና የጥገኝነት ጠያቂዎችና ስደተኞች መብቶች ተከራካሪ ስለ እናመሰግናለን። በወደፊቱ የአውስትራሊያ ቆይታ ህይወትሽ፣ እንደዚሁ ጉዳያችሁ ልባት አግኝቶ መልካም ውሳኔ ላይ እንዲደርስ ምኞታችን ነው። በጣም አመሰግናለሁ። በጣም አመሰግናለሁ። እንግዲህ ሁላችሁም ጸልዩልን፣ ይህ መንግሥትም ይሄን ሀሳቡን እንዲቀይርልን ሁሉም ተባብሮ ቢጠይቅ ጥሩ ነው ብዬ አስባለሁ። በጣም አመሰግናለሁ። እግዚአብሔር ስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።